አዲሱ የኦሮሚያ አመራር የተሰጠውን ትልቅ ኃላፊነት በመገንዘብ ለሕዝብ ጥያቄ ተግቶ እንዲሠራ ጠቅላይ ሚኒስትር አብይ አህመድ አሳስበዋል። የክልሉ ከፍተኛ አመራር የሽኝት ዝግጅት በትላንትናው ዕለት አዳማ ውስጥ ተካሂደዋል። ሙክታር ጀማል ተጨማሪ አለው። በትላንትናው ዕለት ሐሙስ የጨፌ ኦሮሚያ አመራር ሹመት በኋላ የተደረገው የክልሉ አመራሮች ሽኝት ዝግጅት ላይ አቶ ለማ መገርሳ፣ ዶክተር ወርቅነህ ገበየሁ፣ ወይዘሮ ጠይባ ሐሰንና አቶ አለሙ ስሜ የሜዳሊያ ሽልማት ተበርክቶላቸዋል። የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ በዝግጅቱ ላይ እንደገለጹት ይህ ሽልማት የጀግንነትና አመራሮቹ ላስመዘገቡት ትልቅ አስተዋጽኦ ብሎም ወደ ሌላ ግዳጅ ለሚጓዙበት ምዕራፍ የሽኝት ሽልማት መሆኑን ተናግረዋል። ዶክተር አብይ በተለይ ስለ አቶ ለማ መገርሳ አብዝተው የተናገሩ ሲሆን አቶ ለማ በምጥ ሰዓት የኦሮሞን ሕዝብ ከጭንቅ የታደጉ ራሳቸውን ለመሰዋዕትነት እያቀረቡና ችግሮችን መሻገር እንዲቻል ከፍተኛ አስተዋጽኦ ያበረከቱ መሪ ናቸው ብለዋል። የዛሬዎቹ መሪዎችም የቀደምቶቻችሁን ፈለግ በመከተል የተሻለ ትሰሩ ዘንድ ሹመት ሳይሆን ሀደራን የተሰጣችሁ ሲሉ ነው ለተራ ተቀባዮች መልእክታቸውን ያስተላለፉት። ዶክተር አብይ አህመድ ኤርጋን ስንቀቡ ረፊና እንበቀቲና ቢሮ ጩፈትን ለእናንተ ያለኝ መልእክት አትሰኙ፣ አትረፉ፣ ቢሮችሁን ዘግታችሁ አትቀመጡ፣ ሩጡና ይህንን ህዝብ አገልግሉ። የኦሮሞን ህዝብ ማገልገል ትልቅ ክብር መሆኑን አውቃችሁ አዲስ ስልጣን ሳይሆን አዲስ ተጠያቂነትና ኃላፊነት ማግኘት መሆኑን አስባችሁ በአባ ገዳዎች በመመከር ከቄሮና ከቀሬ ጋር በመመካከር ከኦሮሞ ምሁራን ጋር በመመካከር የኦሮሞን መሬት ለማልማት እንድትሰሩ፣ ይህ ሀደራ የመንግስት የጨፌው የመላ ኦሮሞ ህዝብ ሀደራ እንደሆነ መልእክቴን ላስተላልፍላችሁ ፈልጋለሁ። ኢማናንኩን ከሞቱማ ከንጨፌ ከንመት ኦሮሚያ ጉቱ አከተይ እርጋኩን ሲደርሱ በዝክረ በዓሉ ላይ የተገኙት ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንን በበኩላቸው ዘመኑ የለውጥ ዘመን ነው ብለዋል። የብልጽግና ጉዞን እውን የምናደርግበት ወሳኝ ምዕራፍና ወደ ምዕራፉ ለመሸጋገር ደግሞ ብዙ እንቅስቃሴዎች መደረጋቸውንም አስታውሰዋል። በአሁን ጊዜ ለውጡንም ተሳፍረናል። ይህ የለውጥ ጉዞ ስኬታማ ውጤቶችንም እያስመዘገበ በተለያየ መልክ ደግሞ ተግዳሮቶችም እያጋጠሙን ነው ብለዋል። አቶ ደመቀ በዚህ ሂደት መሪዎች ሳንኩራራና ሳንንሳፈፍ ደሆችን የማዳመጥ ታሪካዊ ኃላፊነት አለብንም ሲሉ ነው መልእክታቸውን ያስተላለፉት። ወጣቱ ወንድሜ ሽመልስ ይህንን ኃላፊነት መሸከም ይሄንን ታላቅ ሕዝብ ይህንን ክልል መሸከም ትልቅ አደራና ትልቅ ኃላፊነት ነው። እስካሁን በመጣበት መንገድ አኩሪና ስኬታማ ጉዞዎችን እንደ ተጓዘ ገና አዳዲስ ኃላፊነት ውጤትና ለበለጠ ስኬት ለውጡን ለማራመድ ድሃውን ህብረተሰባችንን ለመታደግ ጠንካራ ሀገር ለመገንባት ስለሆነ ይህንኑ እውን ለማድረግ እንድሜ ሽመልስ እና ጓደኞቹ የስራ ጊዜና ዘመን ይሁን ልል። አዲሱ የኦሮሚያ ብሔራዊ ክልላዊ መንግስት ምክትል ፕሬዚዳንት አቶ ሽመለስ አብዲሳ በዛሬው ዕለት ከመሪዎቻችን ትልቅ ነገር ተምረናል ብለዋል። ህዝባችን በመስዋዕትነት የደረሰበትን ቦታ እናሻግራለን ያሉት አቶ ሽመልስ ሁሉም አካል ባለበትና በተመደበበት ቦታ የተሰጠውን ተልእኮ ከግብ ለማድረስ ቀን ከሌት መትጋት እንደሚኖርበት መልእክት አስተላልፈዋል። ረኮ መተኬኛ ሂግኔ ኦሮሚያ ቂጣን ጃሬ የህዝባችንን ችግር በመፍታት ኦሮሚያን በአግባቡ በመገንባት ኦሮሚያ ከራሷ ችግር አልፋ ለሌሎች ህዝቦች እንድትበቃ ለማድረግ ቀን ከሌት መስራት ይጠበቅብናል። ከመሪዎቻችንም ትልቅ ነገር መማር ይኖርብናል። መሪዎቻችን መርተው ታግለው ድል አምጥተው ከስራቸውም በመምራት መሪዎችን በማፍራት የሚተኳቸውን መሪዎችንም በማፍራት ሊያሳዩ እንችለዋል። ይህንን ደግሞ በየደረጃው ያለው መዋቅራችን ባለበት ቦታ ሁሉ መሪዎችን ማፍራት፣ መዋቅሩን ማጠናከር፣ ሁሉም ቦታ ላይ የህዝባችንን ፍላጎት ሊመልስ የሚችል ትውልድ በማብቃት ጠንካራ የሆነ የኦሮሚያ ብሔራዊ ክልላዊ መንግስት መመስረት ይኖርብናል። ፌዲ ማተኬኛ ጣሎተ ዴቢሱ በከውንዳቲ አንጎምሱን በክብረ በዓሉ ላይ የተገኙት ሌላው እንግዳ የትግራይ ብሔራዊ ክልላዊ መንግሥት ምክትል ፕሬዚዳንት ዶክተር ደብረ ጽዮን ገብረ ሚካኤል ናቸው። ዶክተር ደብረ ጽዮን ጊዜው የሽግግር ነው፣ ኦሮሚያም ሆነ ሌሎች ክልሎች ብሎም በሀገር አቀፍ ደረጃ ሁሉም የሚለማበትና የሚለወጥበት ትልቅ ዕድልና አጋጣሚ አለ ብለዋል። ብዙ ለውጥም ማምጣት እንደሚያስችል እምነት አለኝ ብለዋል ዶክተር ደብረ ጽዮን በዚህ ሂደት ውስጥ ውጤቶችና ስኬቶች ብቻ ሳይሆኑ ተግዳሮቶችም እንደነበሩ መሸሸግ አልፈልጉም። የትግራይ ብሔራዊ ክልላዊ መንግስት ምክትል ፕሬዚዳንት ዶክተር ደብረ ጽዮን ገብረ ሚካኤል ሁላችሁም እንደምታውቁት በኦሮሚያም በሀገራችንም ደረጃ ብዙ ፈተናዎች ናቸው ያሉን፣ ብዙ ችግሮች ገጥመውናል። የሰላም የመፈናቀል፣ በህገ መንግስቱ ዙሪያም በርካታ እንቅፋቶች የገጠሙን ፌዴራል ስርአታችንም እንደዚሁ ፈተና ላይ የወደቀበት ጊዜ ነው። እንደዛም ሆኖ ግን ጉዞአችን ብሩህ ነው። ችግሮች ቢኖሩንም በርካታ እንቅፋቶች ቢገጥሙንም እነዚህን በሙሉ ማለፍ እንችላለን። ለአሜሪካን ድምፅ ሙክታር ጀማል ነኝ ከአዳማ